በትግራይ ክልል አለ ያሉት ችግር በአንድ ፖለቲካ ፓርቲ ብቻ የሚፈታ አይደለም ሲሉ የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌትናል ጀኔራል ጻድቃን ገብረስላሴ ገብረ ትንሳኤ ተናገሩ። በጊዜያዊ አስተዳደሩ በተዋቀረ አጥኚ ግብረ ኃይል አስተባባሪነት የክልሉን ፖለቲካዊ አስተዳደር የሚዳስስ ውይይት በመቀለ ከተማ ተካሂደዋል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራንና የሲቪል ማህበረሰብ ተወካዮች በተሳተፉበት በዚህ ውይይት በክልሉ ያለው ችግር ምንጭ ህገ መንግስቱን አክብሮ ያለመስራት እንደሆነ በመድረኩ በቀረበ ጥናት ላይ ተገልጸዋል። በመድረኩ ላይ አስተያየት የሰጡት የህዋት ቃል አቀባይ አቶ አማኔል አሰፋ ችግሮችን አብዝቶ መደርደር ተስፋ መቁረጥ እንዳያመጣ የሚል ስጋት እንዳለ አንጸባርቀዋል። ስብሰባውን የተከታተለው ሙልጌታ ጽባ ቀጣዩን ልኮልናል። የትግራይ ክልል ጊዜያዊ አስተዳደር ያዘጋጀው የክልሉን ፖለቲካዊ አስተዳደር የሚዳስስ ውይይት ላለፉት ሁለት ቀናት በመቀለ ከተማ ሲካሄድ፣ በመድረኩ ላይ የተናገሩት ምክትል ፕሬዚደንቱ ሌተናንት ጀኔራል ጻድቃን ገብረትንሳይም በክልሉ ያሉ ችግር በአንድ የፖለቲካ ፓርቲ ብቻ የሚፈታ አይደለም ብለዋል። ከም ዘጋጡሙን አዘሎ ብድሆታትን ጸገማትን እያጋጠሙን ያሉ ችግሮችና ፈተናዎች በየጊዜው እየተወሳሰቡ ናቸው። ከአንድ የፖለቲካ ፓርቲ ወይም የፖለቲካ ኃይል አቅም በላይ ናቸው። እንደ ማህበረሰብ ልንወያይባቸውና ኃይላችንን አሰባስበን ችግሮቹን ለመፍታት መንቀሳቀስ ይገባናል። ውይይቱ በክልሉ ስላሉ ከፍተኛ የህዝብ ችግሮች ጥናት በማካሄድ የቀረበበት መድረክ እንደሆነ የጥናት ግብረ ኃይሉ አስተባባሪ አቶ ወልደስላሴ ወልደ ሚካኤል ተናግረዋል። አቶ ወልደስላሴ በክልሉ ከፍተኛ ዘርፊያ፣ ግድያ፣ ጾታዊ ጥቃት፣ እገታ፣ ህገወጥ የሰዎች ዝውውር፣ የጦር መሳሪያ ዝውውር፣ የመሬት ወረራና ህገወጥ የማዕድን ቁፋሮ በስፋት እንዳለ በጥናት መረጋገጡን አመልክተዋል። የችግሮቹ መንስኤ ህገ መንግስታዊ ስርአቱን አክብሮ የሚሰራ አስተዳደር አለመኖሩን ነው ሲሉ አቶ ወልደስላሴ አስረድተዋል። ጸጥታ፣ አገልግሎት፣ ፍትህ፣ ወዘተ ያሉ ችግሮች የሚመነጩት ሶስቱ የመንግስት አካላት ከላይ ጀምሮ በተዋረድ በህገ መንግስቱ መሰረት ህዝብ ተሳትፎ እና በህዝብ ቁጥጥር ህዝብ እየተቆጣጠራቸው ሲጓዙ ስላልነበረ በአሁኑ ወቅት በትግራይ ከፍተኛ የሆነ የጸጥታ ችግር፣ የፍትህ መጓደል፣ የህገ ወጥ የተለያዩ የህገ ወጥ ተግባራት መስፋፋት ይታያል። አሁን በግኝቱ መሰረት ብሔራዊ መግባባት መፍጠር ይገባናል። ከዛ ተነስተን በመፍትሄው ላይም መግባባት ይጠበቅብናል። ከዛው በመፍትሄዎች ደግሞ በነቃ የህዝብ ተሳትፎ ወደፊት ከመጓዝ ውጭ የትግራይ ደህንነት ማረጋገጥ በጣም ያስቸግራል። በክልሉ ካለው የፖሊስ ኃይል በሙያው የሰለጠኑ ብቁ የሆኑት አነስተኛ ናቸው ያሉት አቶ ወልደ ስላሴ በፍትህ ዘርፍ ይታያል ያሉት የፖለቲካ ጣልቃ ገብነትም እንደ ችግር አንስተዋል። ባለፈው አንድ አመት ከአንድ መቶ በላይ ዳኞችና ሰባ አቃቢያን ህግ ስራ እንደለቀቁም አስተባባሪው በጥናታቸው አመልክተዋል። ውይይቱን ከተሳተፉ የፖለቲካ ፓርቲዎች አመራሮች መካከል የሆኑት የአረና ለዲሞክራሲ ና ለሉዓላዊነት ፓርቲ ጽህፈት ቤት ኃላፊ መምህር ዮሐንስ ካህሳይ የውይይቱን አካታችነት ው በጊዜያዊ አስተዳደሩ በተዋቀረ ግብረ ኃይል የቀረበው ጥናት ሀሳቦች ፓርቲያቸው ለብዙ አመታት ሲያነሳው የነበረ መሆኑን አስታውሰዋል። በጥናቱ የቀረቡ ውጤቶች ጥሩ ናቸው፣ ግን ለአረና ትግራይ እነዚህ አዲሶች አልነበሩም። ምክንያቱም አረና ሲመሰረት በሁለት ሺህ እነዚህ የፖለቲካ ችግሮች እንደ አጀንዳ አቅርቦ በፕሮግራሙ የመታገያ አጀንዳዎች አድርጎ ያቀረባቸው ናቸው። ስለዚህ አብዛኛው ችግር ህገ መንግስቱን ያለማክበር ነው። ስለዚህ መፍትሄው ደግሞ ህገ መንግስት ማክበር ነው። ለእኛ ግን አዲስ አይደለም። ከ2000 ዓ ምት ጀምሮ አረና እስከሚያሰራ የአረና መስረቻ ምክንያቱም ይሄ ነው። የህገ መንግስት ቀስ ጥሰት ስለነበረ እነዚህን ለማረም እንደ አማራጭ ሆኖ ትግራይ ህዝብ ላይ እንደ አማራጭ የፖለቲካ ፓርቲ ሆኖ እነዚህን ለመቅረፍ ነበረ አነሳሱ። ግን በነበረው የህወሀት አፈና ወደ ህዝቡ ሊደርስ አልቻለም። ስለዚህ እስካሁን ድረስ የተጓተተ በ2000 ዓ ምት ይሄ ነገር ከዛ በኋላም ይሄ ነገር ተነቁቶበት ወይም ታውቆ መፍትሄ ቢበጅ ኖሮ እስካሁን ድረስ ወደዚህ ሁሉ ቀውስም አንገባ ነበር። በመድረኩ ላይ አስተያየት የሰጡት የህወሓት ቃል አቀባይ አቶ አማኔል አሰፋ ችግሮችን አብዝቶ መደርደር ተስፋ መቁረጥ እንዳያመጣ የሚል ስጋት እንዳላቸው ገልጸዋል። ጥናቱን ስመለከተው በታችኛው መዋቅር ቢሮክራሲ ላይ ትኩረት ያደረገ ነው። የመፍትሄ ሀሳብ ሲጠቁም ደግሞ ስርዓታዊ ለውጥ ነው ይላል። ቢሮክራሲያዊ ችግርን አጥንተ ስርዓታዊ ለውጥ እንደ መፍትሄ ይቀመጣል ወይ? የፖለቲካ ፓርቲ ወይም ፖለቲከኛ እንደዚህ ቢል ችግር አይኖረውም። ሆኖም ያው ጥናት ነው። ቃል አቀባዩ አቶ አማኒውል በትግራይ ክልል አለ ያሉት ዋና ችግር ስልጣን መዋል ለሚገባው ጉዳይ አለመዋሉን ነው ብለው እንደሚያምኑ ገልጸዋል። እንዲሁም የዲሞክራሲና የህዝብ ሉዓላዊነት ችግር እንደሚታዩ ያስረድቱ አቶ አማኒውል በክልሉ ከህዝባዊ ፖለቲካ ወደ ሊሂቅ ፖለቲካ ሽግግር እየተካሄደ ነው ሲሉ ተናግረዋል። ችግሩ ካልተቀረፈም ወደ ስርአት አልባነት ወይም ወደ አምባገነናዊ ስርአት የሚያመራ ነው ሲሉ አቶ አማኒል ክፍል አመልክተዋል። የትግራይ ሲቪል ማህበረሰቦች ህብረት ወክለው የተሳተፉ አቶ መዝገበ መሐሪ የተባሉ አስተያየት ሰጪ በክልሉ ለውጥ መምጣት አለበት ብለው እንደሚያምኑ ገልጸው፣ ሆኖም ለውጡ በውይይትና በሰላማዊ መንገድ ብቻ መሆን አለበት ብለዋል። የሽኩቻው ይታወቃል እንግዲህ፣ ያው ያለው በፓርቲውና በኢንትሪም ላይ ያለ አሁን ይሄ ማብቃት ያለበት ጉዳይ ይመስለኛል። ለምን ብትለኝ ህዝቡ ይበቀዋል። ህዝቡ በጣም የሶስት አሰበ ችግር ያለ እኛ ማለት ነው እጅግ በጣም አስቸጋሪ ሆነ ያለ አሁን ምትፈታ ምን እንደሆነ ተመካክረህ ነው ምትፈታው። እንደዚህ አይነት ችግሮች ካሉ ችግሮቹ ከሁሉ ማህበረሰብ ክፍሎች ትፋይት ለተመካክረ ነው ችግሮቹን መፍትሄ ማበጀት ያለብህ እንጂ ሱን ብራ ተፈካክራቱም አይደለም። ችግር በፈጠረው አካል ችግር ሊፈታ አይችልም። በተለመደው አካሄድ ባልተለመደ ያልተለመደ የሚመጣው በእነዚህ መድረኮች ነው፣ መቀጠል ነው ያለበት። አሁን መቀጥልያለ በእንደዚህ አይነት መወያየት ነው የሚያስፈልገው። በክልሉ ጊዜው አስተዳደር በተዘጋጀው በዚሁ የውይይት መድረክ ላይ የፖለቲካ ፓርቲዎች፣ ምሁራንና የሲቪል ማህበረሰብ ተወካዮች ተሳትፈዋል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም